በዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ የኢትዮጵያ ጉብኝት ዙሪያ የፕሬዝዳንቱን የመጀመሪያ ውሎና አብይ ክንውን ይዳስሳል። ትንታኔያቸውንና ትዝታቸውን የሚያካፍሉን እስከ ቅርብ ጊዜ ድረስ በአዲስ አበባ ዩኒቨርሲቲ የፍልስምና መምህርነት ሲያገለግሉ የቆዩት በወቅታዊ የኢትዮጵያ ጉዳዮች በሚያቀርቡት ትንታኔ የሚታወቁት ዶክተር ዳኛቸው አሰፋ ናቸው። ዶክተር ዳኛቸው አሰፋን ያነጋገረው አሉላ ከበደ ነው። አመሰግናለሁ አዳነች። ባለፈው ሳምንት መገባደጃ ፕሬዚዳንት ባራክ ኦባማ አዲስ አበባ ከመግባታቸው አስቀድሞ የፕሬዚዳንቱን የኢትዮጵያ ጉብኝት ዜና አቀባበልና ከጉብኝታቸው የሚጠበቅ ፋይዳ አስመልክቶ በአጠቃላይ ርዕሰ ጉዳይ ላይ ትንታኔ ሰጥተውን ነበር። ዶክተር ዳኛቸው ዛሬ ፕሬዚዳንት ባራክ ኦባማ አዲስ አበባ በገቡ ማግስት የእለቱን አነጋጋሪ ርዕሶች የተመለከተ ይሆናል። የሚሽቱ ትንታኔ ወደዚያው እንላለን። ዶክተር ዳኛቸው በትላንትና ዕለት አዲስ አበባ የገቡትን ፕሬዚዳንት ባራክ ኦባማን የኢትዮጵያ ጉብኝት ዜና አቀባበልና የሚጠበቁ ፋይዳዎች አስመልክቶ አጠር ያለ የትንተና አስተያየት ሰጥተውናል። አቀባበሉ ምን ይመስል ነበር? ከገቡ በኋላ ያለውን ሁኔታ እስኪ አጠር አድርገን እንመልከት። ለመንደርደሪያ ቦቼስ ሲገቡ በጉጉት ነበር እዛ ሰልፍ ላይ ማይታል። እንደገቡም ወደ አሜሪካን ኤምባሲ ነው የሄዱት። ግን በጣም የሚገርመው በበነገታው የተጀመረው ትንታኔ ነው። አንደኛው ስለ ኢኮኖሚና ኢንቨስትመንት ነው። ሁለተኛው ስለ ጸጥታና ስለ ሰላም ነው። ሶስተኛው ነው እንግዲህ ሶርኒ ኢሹ ዋናው የዲሞክራሲና የመብትና የነጻነት ጉዳይ ነው ወይም የመልካም አስተዳደር እነሱ ጠቅለው እንዳቀረቡ። መልካም ዶክተር ዳኛቸው አሁን ከሚገልጿቸው ጭብጦች አንጻር የተነሱ ሀሳቦች የፕሬዚዳንቱን ድምጾች በሀገር ውስጥ በሚገኙ መገናኛ ብዙኃን ሲዘገቡ ከነበሩ ሁኔታዎችም ህብረተሰቡ በያለበት የሚነጋገርበትም ሁኔታ ካለ እስኪ የመጀመሪያውን ቀን ውሏቸውን በርሶ እይታ በርሶ ትዝብት ምን ይመስላል? በጣም ጥሩ፣ አሉላ። ዛሬ የተወሰኑ ኤክስፐርት አቅርበው ነው የዋሉት በቴሌቪዥን ላይ። አንደኛ የፖለቲካል መሪዎቹ ቀርበው የፈሩት ነገር ልንገር፣ ሶስት ረድፍ አለ ብዬ አለው። የዲሞክራሲና የመልካም አስተዳደር የነጻነትና የመብት ጉዳይ ላይ ነው ስጋት ያላቸው። ሶስተኛው ላይ ነው የመውረድ የምፈልገው። ስለ ሶስተኛው፣ ሁለት አይነት የመከላከያ ደጀን ነው ሲያበጀዋሉ። ቀኑን ሙሉ የተመካከሩበት ነው። አንደኛ ማንን ነው የሚለው እንደ ተራኛቸው ግልጽ ያድርጉልን። ማን ናቸው? እሱን ላቅርብልሃሉ። ላይ መጀመሪያ የውጭ ጉዳይ ሚኒስትሩና የሬዲዮና ቴሌቪዥን ሚኒስትሩ ሬድዋን የሚሉት ምንድን ነው? ስለ ዲሞክራሲ ጥያቄ ይኖራቸው ይሆናል፣ እኛ ግን ለመማር ዝግጁ ነን። አሜሪካ የቆየ ዲሞክራሲ አላት እና ተመክሮ ለመቅሰም ተዘጋጀን። አንድ በሌላ በኩል ዲፕሎማቶቹ ቀረቡና ተመክሮ እንቀስማለን፣ አይደለም ዲሞክራሲን በሚመለከት በግብ አንድ ነን፣ አላማችን አንድ ነው፣ አካሄዳችን ላይ ግን ልዩነት አሉ ሲሉ ነው ያሉት። ሁለት ረድፍ ነው እንግዲህ። ይሄ መታየት አለበት። ይሄን ሲሰሩ ነው ያሉት ዛሬ ቀኑ ሙሉ ማለት ነው። ሌላውን እንተውና አሁን እንግዲህ ምንድነው የመጀመሪያው ጥያቄ ላይ ተመክሮ እንቀስማለን እኔም ለእቺ ሀገር ብዙ ሻር የቆየች ሀገር ናት እና ሩል ኦፍ ሎው ይሄ ዝም ብሎ ማሰር እና መግረፍ ምናም መቼስ እንዲህ መደረግ እንደሌለበት የሚያስተምሩን አይመስለኝም። በሁለተኛ ደረጃ በዚህኛው በኩል የተነሳው ጥያቄ ምንድን ነው? በግብ ደረጃ አንድነን በግብ ደረጃማ አንድ አሁን ኢትዮጵያ ውስጥ ያለው ምንድን ነው መሰል አሉላ ለመግዛት ባለው ፍላጎትና በዲሞክራሲ ማልት በጣም ከባድ ቅራኔ ነው ያለው፣ እንጂ አይ በግብ አንድነን ምናምን አይደለም። ዶክተር ዳኛቸው በተለይ በሀገር ውስጥ መገናኛ ብዙኃን ዜናውም በመግለጫ ያቀረቡት ሀሳቦች የተስተናገዱበትን አመላክተውናል። እስኪ በቀጥታ ከዛ ጋዜጣዊ መግለጫ የተገኙትን ፍሬዎች ዋና ዋና የሚባሉትን ቅድም እርስዎ በሶስት የከፈሏቸውን ሀሳቦች አንዳንዱን እያነሳን እንወያይ ፕሬዚዳንት ባራክ ኦባማ ሁለቱ ሀገሮች ሽብርን የሚፈርጁበትና ቡድኖች ደግሞ በዛ ውስጥ ተሳተፉ ሲባሉ ምን ማለት እንደሆነ ያነሷቸው ጭብጦች ውስጥ አንድ የተወሰነ ቡድን በሽብር ሲወነጀል ምን አይነት አንድምታ እንዳለው ያነሳሉ። ይህን የእሳቸውን ንግግር እንስማና ውይይቱን እንቀጥላለን። አ ሎት ኦፍ ዚስ ሃስ ቱ ዱ ዊዝ ሃው ዊ ዲፋይን ፓርቲኩላር ግሩፕስ አክቲቪቲስ ኢፍ ዜይ አር ጀስት ቶኪንግ ይህ የአንዳንድ ድርጅቶችን እንቅስቃሴ ከምንገመግምበት ሁኔታ ጋር ተያያዥነት አለው። ስለ አንዳንድ የፖለቲካ ጉዳዮች የሚያነሱ በተቃዋሚ ፓርቲነት የሚንቀሳቀሱ ከሆነ በዩናይትድ ስቴትስ በሀሳባቸው ባንስማማም እንንከባከባቸዋለን። በሌሎች አገሮችም የሚደረገው ይኸው ነው። ይህም ለዲሞክራሲ አስፈላጊ ነው ብለን ስለምናምን ነው። ዶክተር ዳኛቸው እንደ ተከታተሉት በፖለቲካ እንቅስቃሴ ውስጥ ያለ ድርጅት በሽብር ከመወንጀሉ በፊት የሚታዩ ጭብጦች ነው ያነሱት። በቅድሚያ አንድ ቡድን አሸባሪ ተብሎ ሊፈረጅ የሚችልባቸውን ምክንያት የማያሟላ ከሆና ከሆነ የተለየ ሀሳብ ስላለው ብቻ እንደማይወነጀል ነው የተናገሩት። እንዲያውም ለዲሞክራሲ አስፈላጊ ነውና እንክብካቤና ጥበቃ እናደርገላቸዋለን ነው ያሉት። እስኪ እዚህ ላይ ያለትን አስተያየት እናስቀድም። ልጅ አሉላ ይሄንን በማለታቸው አንጀታችንን አሽረውታል። እዚህ ኢህአዴግ ሽብርተኛ ነው ብሎ የሚያቀርበውን ትርጓሜ አሜሪካኖቹ እንደማይቀበሉ በማያሻማ መልኩ አቅርበውታል። ይሄ በጣም በጣም በጣም ደስ የሚለው ነገር አለው። የተወሰነ ቡድን በሀሳብ ስለተለየ ብቻ ሽብርተኛ ተብሎ በስያሜ ሽብርተኛ ሊሆን አይችልም ነው ያሉት። በጣም ነው በደስታ የተቀበልነው ነው እዚህ ተሰበስበን ስንሰባው እዚህ ጥያቄ ላይ ፕሬዚዳንት ኦባማ ጋር ነው ያለነው በግልባጩ የኢትዮጵያ መንግስት በሚያነሳቸው ሀሳቦች ዙሪያ ደግሞ ብጥብጥ ከቀሰቀሰ ነውጥ ችግር ካመጣ የሚለውን ያነሳሉ የኢትዮጵያ መንግስት ስጋቴ ነው የሚላቸውን አንዳንዴም በሽብር የሚወነጅላቸውን ቡድኖች አደረጉ ከሚለው ጋር የሚያያዘውን ደግሞ የሚያነሱበትን አጭር ቃል እንስማ በህጋዊነት የተመረጠን መንግስት ለመፈታተን አመጽ ከተጠቀሙ ያሳስበናል። ስለዚህ ይህን ጉዳይ በተመለከተ መሬት ላይ ያለው እውነት ምንድነው የሚለው ነው የሚወስነው። በዚያ ውሳኔ መሰረት ነው በመተባበር የምንሰራው። እንደሰሙት እንግዲህ ተጨባጭ ደረጃ ያስፈልጋል ብለዋል። ደጋግመው አድርገው እኮ ያስቀመጡት ይሄ እኮ የፋክት ኖ ኢምፔሪካሊ የተቀመጠ ሁኔታ መሟላት አለበት ነው ያሉት። መጀመሪያም እንዳልነው ዝም ብሎ በስያሜና በገለጻ ሚሆን ነገር አይደለም። በመንጀላም ሚሆን ነገር አይደለም። ይሄ ከሆነ እነሱ እንደሚሉት ከመስመር የወጣ ነገር ካለ ከንሰርናለን ያሉት ማንም መንግስት ሊኖረው ይገባል። እና እዚህ ላይም እኔ በደንብ ስኮር ያደረጉ ይመስለኛል ፕሬዚዳንቱ። አሉላ፣ ወደ ሌላ ጭብጥ ልውሰዶት። አሁንም ከንግግራቸው ጋር እናዛምዳለን። በዓለም ዙሪያ አንዳንዶች ኢትዮጵያን ቀድሞ ከደረሱባት የድርቅና የረሃብ ችግሮች ጋር አዛምደው ይመለከቷታል ለአመታት በዚያ ሁኔታ ውስጥ ስትታይ ትቆይ እንጂ ፕሬዚዳንት ኦባማ ኢትዮጵያን በማድነቅ ባለፉት 15 ዓመታት ውስጥ አስመዘገበች ያሉትን ልማትና እድገት ያወድሳሉ። ታዲያ በዋና ዋና ባሏቸው ጉዳዮች ላይ ከጠቅላይ ሚኒስትር ኃይለ ማርያም ጋር ግልጽ ውይይት ማድረጋቸውንም ይናገራሉ። ዘለቄታ ያለው ልማትና ብልጽግና እንዲሁም አስተማማኝ ጸጥታ ሊኖር የሚችለው ግን መልካም አስተዳደር ሲኖር ብቻ ነው ይላሉ። እንስማቸው። አሁንም የግሎባል ኢኮኖሚ ኢትስ ኢንክሪሲንግሊ ድሪቭን ባይ ቴክኖሎጂ ኢን ዲ ኢንተርኔት Continued growth in Ethiopia depends on the free flow of information and open exchanges of ideas. ቴክኖሎጂና ኢንተርኔት ለዓለም አቀፍ ኢኮኖሚ እድገት ከፍተኛ እመርታን ሲሰጡ እናያለን። በኢትዮጵያም እድገት ሊቀጥል የሚችለው በመረጃዎች ገደብ ሳይደረግ ግልጽ የሆነ የሐሳብ መለዋወጥ ሲኖር ነው። የሁሉም ሰው አስተያየት ተሰሚነት ሲያገኝና ሰዎች በፖለቲካ ሂደት ተሳትፎ እንዳላቸው ሲረዱ የአንድ ሀገር እድገት ዘላቂ ይሆናል፣ ህዝቡም ሀሳብ አፍላቂ ይሆናል የሚል ነው እምነታችን። ሁሉን ያቀፈ የፖለቲካ ምህዳር የፖለቲካ አቅጣጫ ነው የሚሉት አጽንኦት ሰጥተው እንደ ሰሙት፣ አንደኛ ኦፕን ኤክስቼንጅ ኦፍ አይዲያዝ ክፍት የሆነ የሀሳብ መቃየር፣ ሁለተኛ ደግሞ ሁሉን ያቀፈ የፖለቲካል ፕሮሰስ ነው የምለው እዚህ ላይ ነው። ያለፈው ጊዜ ነገር አምስት መቶ አርባ ሰባት መቀመጫ ይዣሉ የሚል ኦፕን የሆነ ፖለቲካል ፕሮሰስ የለም። ተቃዋሚ የሆነ በቴሮሪዝም የሚወነጀልበት አገር ነው። እዚህም ላይ አስር በአስር ሰጥቻቸዋለሁ። ፕሬዚዳንት የእኔ ወንድም ይህንን አጽንኦት የሰጡት ተዘገቡ ለሚባሉትም ሆነ ዘለቄታ ያለው እድገት እንዲመጣ መልካም አስተዳደርን ነው ፕሬዚዳንት ኦባማ መረጋገጥ አለበት የሚሉት የሰብአዊ መብት ከበሬታን፣ መሰረታዊ ሰው ልጆች ነጻነት፣ እንዲሁም ዲሞክራሲ እንዲሰፍን ደግሞ መወሰድ አለባቸው ስለሚሏቸው እርምጃዎች ይጠቅሳሉ። አሁንም ፕሬዚዳንት ኦባማን እንስማ። Asia. So, we discussed steps that Ethiopia can take to show progress on promoting good governance, protecting human rights, fundamental freedoms, and strengthening democracy. And this is an area where uh, we intend to deepen uh, our uh, conversations and discussions. <laughs> <and strengthen laughs> <democracy. laughs> ወደፊትም በእነዚህ ነጥቦች ላይ በጥልቀት የመወያየትና የመተባበር እቅድ አለን። ምክንያቱም በኢትዮጵያ ተስፋ ተስፋና በህዝቧ እናምናለን። ምን ይላል ምን ይላለሁ? ዊ ቢሊቭ ኢን ኢትዮፒያስ ፕሮሚስ ነው እኮ ያሉት። በኢትዮጵያ ተስፋ እናምናለን። በኢትዮጵያ ቃል ኪዳን፣ የወደፊቱ እናምናለን እና ይሄ መሟላት አለበት። እዚህም አስር ባስር ሰጥቻለሁ፣ እንዳስተማሪ ይላል። ይሄ ነው ዊ ቢሊቭ ኢን ኢትዮፒያስ ፕሮሚስ ኢትዮጵያ ፕሮሚሲንግ የሆነች ሀገር ነች ግን መሰናክል አለ ያሉ፣ በዚህ በዩናይት ስቴትስ በሚኖሩ ኢትዮጵያውያን ወይም ኢትዮጵያውያን አሜሪካውያን አስተዋጽኦ ዙሪያም የተናገሩት አለ። ሌሎች ጭብጦችን ማክለን የነገ ውሏቸውን በቀጣይ ፕሮግራማችን እንመለስበታለን። ለአሁኑ ግን እንግዳይን ዶክተር ዳኛቸው አሰፋን ለጊዜያቸው አመሰግናለሁ ዜ